ካለፈው የሳምንቱ መጨረሻ ቀናት ጀምሮ በአዲስ አበባ ነዳጅ ማደያዎች ላይ የቤንዚን እጥረት ተከስቷል። ይህንን ተከትሎም አነስተኛ የህዝብ ማመላለሻና የቤት አውቶሞቢሎች ረጃጅም ሰልፎችን ተሰልፈው ምርቱ ባለባቸው ማደያ ጣቢያዎች በቁንና ሲወስዱ ተስተውለዋል። ቀን ስምንት ሰዓት የተሰለፍን ማታ ሁለት ሰዓት ላይ ነው የደረሰ እና በጣም ወረፋ ነበር። በጣም ጠዋት አስራ ሁለት ሰዓት ተሰልፈን እስከ አራት ሰዓት ምናምን የደረሰን ሰዓት ማለት ነው። በጣም እርቁን ሰልፍ ዛሬ ይመጣል ተብሎ እዛም ነበር ገና ይመጣል በሚል ሰልፍ ስልፋል ሰልፍ አለ። አሽከርካሪዎቹ ጠዋት ወጥተው ለተራዘመ ጊዜ ወረፋ ይዘው ሲጠብቁ ውለው ቤንዚን አልቋል እየተባሉ መመለሳቸውንም ተናግረዋል። ስንጠብቅ ስንጠብቅ ቆይተን ቤንዚን አለቀ ተብሎ የመጣንበት ሰዓት አለ እዚህ የተባበሩት ነው የቀዳ ሰልፍ በጣም ረዝም ነው። የተባበሩት ራሱ ኢትዮጵያ ከቤንዚን ፍጆታዋ 8 በመቶ ያህሉን ጨምሮ የአውሮፕላን ነዳጅ፣ በሀገሪቱ በስፋት ጥቅም ላይ የሚውለውን ነጭ ናፍጣ እንዲሁም የኢንዱስትሪ ከባድና ቀላል ናፍጣዎችን ሙሉ በሙሉ የምታስገባው በጅቡቲ በኩል ነው። አሁን ላይ የተከሰተው ዓለም አቀፍ የኮሮና ወረርሽኝ ከሱዳን ወደ ኢትዮጵያ ይገባ የነበረውን ሀያ በመቶ የቤንዚን ፍጆታ ድንበሯን በመዝጋቷ የተከሰተ ችግር ነው በማለት የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ ታደሰ ኃይለማርያም ለዶች ቤሌ ተናግረዋል። ለተፈጠረው የተራዘመ ሰልፍና እጥረትም ዋናው ምክንያቱ ይኸው ነው ብለዋል። ከኮሮና ቫይረስ ጋር ተያይዞ የመጣ ችግር ነው። ብዙም ጊዜ አገሮች አንዳንድ እርምጃ ሎክዳውን ዋቴቨር አምስት ቀን ነው ሱዳን የብስም ሆነ የአየር ግንኙነት ቶታሊ ዘጋች ለአስራ አምስት ቀን ከዚህ ጋር ተያይዘው ለቤንዚን አቅርቦት የሚሄዱ እንትኖች በሙሉ ተዘጉ ስለዚህ በጣም ትልቅ ኢምፓክት ፈጥሮብናል በድርጅቱ ላይ ያው በሚታየው መልክ አራት መቶ አርባ ሺህ ሊትር በየቀኑ መግባት የነበረበት ነው የቆመው። እንግዲህ በጣም ትልቅ ተጽዕኖ ፈጥሯል። ነዋሪው በተቻለ መጠን ቤት እንዲያሳልፍና ከኮሮና ተዋሲ እንዲጠበቅ መመሪያዎች እየተላለፉ ቢሆንም የቤንዚን ፍላጎቱ ቀጥሏል። በቀን ሁለት ነጥብ ሁለት ሚሊዮን ሊትር ለምትጠቀመው ኢትዮጵያ የደረሳችሁበት መፍትሄ ካለ ብለንም ጠይቀናቸው ተከታዩ ምላሽ ሰጥተዋል። ከፍተኛ ጥንቃቄና ሪስትሪክሽን ቢሰራ ፈቅደዋል። አሁን ስለፈቀዱ መኪኖችን ልከናል። ኦልሞስት ትናንት ይመስለኛል የተወሰኑ መኪኖች መተማ ደርሰዋል። ስለዚህ እዛ ቦርደር ቼኪንግ እና የማጣራት ስራቸውን ሲጨርሱ እነኛ ይገቡ እና ምንድን ነው አሁን የተስማማነው ሾፌሮች ከዛ እንዳይወጡ ነው የሚፈልጉት። ማለት አንዴ ተጣርተው የገቡ ሾፌሮች እዛው ሱዳን ሆኖ እንዲያመላልሱና ከዚህ ከኢትዮጵያ ሳይድ የሚቀበላቸውን አዘጋጁ ብለው በዛ መልክ እንግዲህ አሁን ልንፈታ ነው ሰው። እንግዲህ አፍተር ሳም የዊክ ይሄ ነገር ወደ ኖርማል ይመጣል። እስከዛ ያው የጅቡቲው ምንም አልተቋረጠም። በእንደዚህ አይነት እንግዲህ በሰልፍም በምንም ሰው እያገኘ ለአንድ ሳምንት መቸገሩ ማይቀር ነው። አንድ አሽከርካሪ ጊዜውን መምሰሉ ተገቢ ነው። የእጥረቱን መንስኤ ልንረዳውም ይገባል ይላል። ትላንት 15 መኪናዎች ገብተዋል ሲል ሚዲያው ነግሮናል። ስለዚህ በዚህ ሳምንት ይሻሻላል ብለውናል። ትላንትም እንዲሁን የቀደ ነው። ዛሬም እንግዲህ ሁ እንደምታየው ነው። ሰልፉን ይዘናል እንዳለ ነው። ጭንቅንቅ ነው። ሰልፉ ግን ያው እንደ ሀገር የመጣ ነገር ስለሆነ ደግሞ ብዙም እንትን እምትለው አይደለም። ያለውን መቀበል ነው። እንደኔ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ የሆኑት አቶ ታደሰ ኃይለ ማርያም አሁን ላይ የአውሮፕላን ነዳጅ ፍላጎት በተፈጠረው ዓለም አቀፍ የበረራ አገዳና እርምጃዎች ሳቢያ ማሽቆልቆሉንም አያይዘው ተናግረዋል። ሶስት ሚሊዮን ነበር በፊት ፍጆታው ኖርማል በነበረው ኮንዲሽን፣ አሁን ግን መቶ ሺህ ማክሲመም ነው አንዳንድ የሚጫነው አንዳንድ ቀን እንደውም ዳውን ነው፣ ዜሮ ነው። ብን አሁን የምንቀበለውንም ያው ለማቆም እየተገደድን ነው ማለት ከአቅራቢዎች። ኢትዮጵያ ለቤንዚን ፍጆታዋ ብቻ በየወሩ የስምንት ነጥብ አምስት ቢሊዮን ብር ግዢ እንደምትፈጽም ከዋና ስራ አስፈጻሚው የተገኘው መረጃ ያሳያል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ።